ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በመጀመሪያ ዲያስፖራ የሚለው ቃል በኢትዮጵያ ተቀባይነትን አግኝቶ ስራ ላይ ከዋለ ቢያንስ ወደ 30 ዓመታትን አስቆጥሯል። የቃሉ ስረ መሰረት የጥንት የግሪክ ቋንቋ ሲሆን የተበተኑ ከአካባቢያቸው ርቀው የወጡ ማለት ነው። ተናጋሪው በዚህ በዩናይትድ ስቴትስ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ጌታቸው መታፈሪያ ናቸው። የዴሞክራሲ ተቋማት ግንባታ በኢትዮጵያ በሚርዕስ ባለፈው ሳምንት በተካሄደ አንድ የኢትዮጵያውያን ጉባኤ ከተናገሩት የተወሰደ ነው። ዜናውን ተከትሎ ሰፋ ባለው የውይይት ክፍለ ጊዜ ይቀርባል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር በሙዚቃ ቃና እያዝናናችሁ ያማሻችኋል። ሰላም ጤና ስጥልን እንደምናመሻችሁ። ክብራትና ክብራን አድማጮቻችን ከቀዳሜ መስከረም 20 2010 ዓ ም ፕሮግራማችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሜው የሰዓቱ የዓለም ዜና። መልካም ምሽት፣ እንደምናምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ቱርክ በውጭ አገር ካላት ወታደራዊ ጦር ሰፈር ትልቁ የተባለው ዛሬ ቅዳሜ ሞቃዲሾ ውስጥ ተከፈተ። በሥነ ሥርዓቱ ላይ የሶማሊያ መሪዎች የቱርክ ወታደራዊ ባለስልጣናትና ዲፕሎማቶች ተገኝተው እንደነበር ታውቋል። የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ኬይሬ እና የቱርኩ የጦር ጀኔራል ሁሉሲ አካር በጋራ ሆነው ይህንኑ ላለፉት ሁለት ዓመታት በግንባታ ላይ የነበረውንና የአራት ስኩዌር ኪሎ ሜትር ስፋት ያለውን ግቢ ጎብኝተዋል። ወታደራዊ የጦር ካምፑ ሶስት መኖሪያ ህንፃዎች፣ የልምምድ ስፍራዎችና የስፖርት ሜዳ እንዳለው ታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት ባስተላለፉት ትዊተራቸው በፖርቶ ሪኮ የሳንሁዋን ከንቲባ ነቀፉ። ከንቲባዋ ትናት ማታ ለመገናኛ ብዙኃን ሲናገሩ የተፈለገውን ያህል እርዳታ አልደረሰልንም፣ መንግስት ማድረግ ያለበትን ያህል አልተንቀሳቀሰም፣ ፕሬዚዳንቱ ራሳቸው ለውድመቱ ምንም ደንታ አላሳዩም ማለታቸው አይዘነጋም። በመጪው ረቡዕ ወደ ፖርቶ ሪኮ እንደሚሄዱ የተገለጠው ትራምፕ ባለሥልጣናቱ የፖርቶሪኮን ማለታቸው ነው። ሁሉም ነገር ለእነርሱ ብቻ እንዲደረግ ይፈልጋሉ ማለታቸው አይዘነጋም። ፖርቶሪኮ መሪያ ማሪያ በተባለችው እጅግ ኃይለኛ አውሎ ነፋስ እንዳልነበረች መሆኗ ይታወቃል። የሰሜን ኮሪያ የኒውክለር ጦር መሣሪያ ግንባታዋን ለማቆም ፈቃደኛ እስከሆነች ድረስ ለድርድርና ለውይይት ዕድል መኖሩን በአሁኑ ሰዓት ቤጂንግ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ቅዳሜ አስታወቁ። ቻይና በሕዝባዊ ዲሞክራቲክ ሪፐብሊክ ኮሪያ ላይ ጫና እንድታሳደር ቲለርሰን የቤይጂንግን ትብብር እንደሚሹ ተገልጧል። ከዚህ ቀደም ባለሰዓት ቲለርሰን ዋናውን የቻይና መንግስታዊ የምክር ቤት ኃላፊ እና ውጭ ጉዳይ ሚኒስትሩን ጨምሮ ከሌሎችም ከፍተኛ ባለሥልጣናት ጋር መወያየታቸው ታውቋል። ሱሪያ ውስጥ በሽምቅ ተዋጊዎች ይዞታ ስር በሚገኝ አንድ ሰሜናዊ ምዕራብ መንደር ላይ በተካሄደ የአየር ጥቃት አራት ሕፃናትን ጨምሮ ከሀያ ስምንት የማያንሱ ሲቪሎች መገደላቸውን አንድ የሰብአዊ መብት አስከባሪ ቡድን አስታወቀ። ብሪታንያ የሚገኘው የሶሪያ ሰብአዊ መብት ጠባቂ ቡድን ዛሬ ቅዳሜ እንዳስታወቀው የአየር ጥቃቱ የተካሄደው ቱርክ ድንበር ኢድሊብ ክፍለ ሀገር ውስጥ ባለችው አማናዝ ከተማ ላይ ነው። ጥቃቱ በራሷ በሶሪያ ይሁን ወይ የእርሷ ሸሪክ በሆነችው ሩሲያ ግልጽ የሆነ ነገር የለም። የአደጋ አስወጋጅ ቡድን አባላት እንደሚናገሩት ከሆነ ግን እንደ አውሮፓ አቆጣጠር ካለፈው መስከረም 19 ቀን ጀምሮ የሶሪያና የሩሲያ የአየር ጥቃቶች አያሌ ሲቪሎችን እንደገደሉ አይዘነጋም። ዩናይትድ ስቴትስ ሀያ አንድ አሜሪካውያን ዲፕሎማቶቿ ሀቫና ውስጥ በደረሰባቸው የጤና መታወቅ የተነሳ አስፈላጊ ያልሆኑ ዲፕሎማቶቿን እንደምታስወጣ አስታወቀች። ውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ትናንት አርቢፋ እንዳደረጉት ዩናይትድ ስቴትስ ከኩባ ጋር ያላት ዲፕሎማሲያዊ ግንኙነት እንዲቀጥል ትፈልጋለች። ይሁንና ለአሜሪካውያን ዲፕሎማቶቿና ሰራተኞቿ ደህንነት ግን ቅድሚያ ትሰጣለች። የኩባ መንግስት አሁን እዛ ውስጥ ላሉ ዲፕሎማቶቿ ኩባ ላሉ ማለት ነው ደህንነት ዋስትና እስካልሰጠ ድረስ ኤምባሲያችን አስፈላጊ የሆኑትን ሰራተኞች ብቻ ያስቀርና ቀሪዎቹን ዲፕሎማቶች ለማስወጣት ይገደላል ብለዋል ቲለርሰን። ቲለርሰን በዲፕሎማቶቹ ላይ የተገኘው የጤና ጠንቅ ምን እንደሆን አልገለጡም። ከኢራን ጋር በሚዋሰነው ምዕራባዊ የአፍጋኒስታን ክፍለ ሀገር ፋራህ ውስጥ ነውጠኞች ባለፈው ሳምንት በተደጋጋሚ ባካሄዱት ጥቃት ከሀያ አራት የማያንሱ የአፍጋኒስታን ወታደሮች መሞታቸው ተገለጠ። በክፍለ አገሩ የሚገኙ ፖለቲከኞችና ነዋሪዎች ለመገናኛ ብዙኃን እንዳስታወቁት የታሊባን አማጽያን ባላቡሎክ ወረዳና አካባቢው የሚገኙ ወታደራዊ ጣቢያዎችን ተቆጣጥረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሰዓቱን የዓለም ዜና ነበር ያደመጥ ነው። አሁን የዲሞክራሲ ተቋማት ግንባታ በኢትዮጵያ በሚርዕስ በቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ትብብር የተዘጋጀው አራተኛው የምክክር ጉባኤ ባለፈው ቅዳሜና እሁድ እዚህ ዋሽንግተን ዲሲ አቅራቢያ ተካሂዷል። በዚህ ጉባኤ በርካታ ምሁራን ጥናቶቻቸውን አቅርበዋል። ፖለቲከኞች፣ ባለሙያዎችና የሃይማኖት አባቶችም የተገኙበት ሲሆን ብዙ ሺህ የተቆጠሩ ደግሞ በቀጥታ የተላለፍ በነበረው ስርጭት አማካኝነት በኢንተርኔትና በፌስቡክ ተከታትለውታል። ሁለት ቀናት የፈጀው ስብሰባ በበርካታ ርዕሶች ላይ የተወያየ ሲሆን በተለይ ለሽግግር አስፈላጊ ናቸው ያላቸው ርዕሶችም በጥልቀት መርምሯል፣ ይለናል በስፍራው ተገኝቶ ዝግጅቱን የተከታተለው ባልደረባችን ሰለሞን ክፍሌ እንዲህ ያቀናብሮታል። በቅዳሜው መርሃ ግብር ፍልሰት እና ዳያስፖራው በኢትዮጵያ ዲሞክራሲ ተቋማትን ለመገንባት የሚጫወተው ሚና በሚል ርዕስ የቀረበው ውይይት የተመራው ከጃፓን ስኩባ ዩኒቨርሲቲ በመጡት በፕሮፌሰር አቡ ግርማ ሞገስ ነበር። ጥናታቸውን ያቀረቡት ሦስት ምሁራን ደግሞ ኢንጂነር አለምሸት ገላጋይ፣ ዶክተር አራያ አምሳሉን በመተካት አቶ ድንበሩ ዘነበ እንዲሁም ፕሮፌሰር ጌታቸው መታፈሪያ ከሞርጋን ስቴት ዩኒቨርሲቲ ናቸው። ሦስቱ ምሁራን ያቀረቡት የራሳቸውን ምልከታና የራሳቸውን የጥናት ግኝት መሆኑን የውይይቱ መሪ አስገንዝበዋል። በሩቅ ያለውና በስደት የሚኖረው ኢትዮጵያዊ ስለ ሀገሩ ችግሮች እየተወያየ ሊፈቱ የሚችሉበትን መንገድ በመፈለግ ረገድ ምን ሚና ይኖረዋል? የዳያስፖራው ጥንካሬና ድክመት ምንድን ነው? የሚለውንም ጨምረው ተናጋሪዎቹ የየበኩላቸውን ምልከታ አካፍለዋል። ለመሆኑ ዳያስፖራ ስንል ምን ማለታችን ነው? የቃሉ ታሪካዊ አመጣጥስ ከወየት ነው? ዶክተር ጌታቸው መታፈሪያና ነፍሳቸውን ይማር ባለቤታቸው ዶክተር ማይገነት ሽፈራው ለረጅም ዓመታት ብዙ ጥናት አድርገውበታል፣ ጽፈውበታል። ዳያስፖራ ምን ማለት ነው? ዶክተር ጌታቸው መታፈሪያ፣ በመጀመሪያ ዲያስፖራ የሚለው ቃል በኢትዮጵያ ተቀባይነትን አግኝቶ ስራ ላይ ከዋለ ቢያንስ ወደ ሰላሳ ዓመታትን አስቆጥሯል። የቃሉ ስረ መሰረት የጥንት የግሪክ ቋንቋ ሲሆን የተበተኑ ከአካባቢያቸው ርቀው የወጡ ማለት ነው። እነዚህ ሰዎች በልዩ ልዩ ምክንያት ከሀገራቸው ፈልሰው ባህላቸውና ማንነታቸውን ለሌላው ያስተዋወቁና እየተወራረሱ የሚሩ ሰዎች ናቸው። በዚህ አይነት ሁኔታ በታሪክ ጥንት የተበተኑ ህዝቦች እስራኤላውያን ሲሆኑ በባቢሎች ሲወረሩ በ538 ሺ ከክርስቶስ ልደት በፊት አካባቢያቸውን ጥለው መሰደዳቸውን የሚያመለክት ነው። ያም ስደት ከወራሪና ከግፍ ለማምለጥ ነበር። በዚህ ሁኔታ እንዲሁ ግሪኮች፣ አርመኖች፣ አውሮፓውያን፣ እስያኖች ተሰደዋል። አፍሪካኖችም በባርነት ቀንበር ስር ወድቀው ለባርነት ተሸጠው ወደ ሌላ ሀገር ሄደው መስፈራቸው የታወቀ ነው። ይህ ቃል ዲያስፖራ በኢትዮጵያ ተቀባይነት ከአግኝቶ አገልግሎት ላይ የዋለው ባለፉት ከሰላሳ እስከ አርባ አመታት ውስጥ በኢትዮጵያ ላይ የተከሰተውን የፖለቲካ ቀውስ ተከትሎ ነው። በታሪክ ከተጠቀሱት የዲያስፖራ የመበተር ሁኔታ ኢትዮጵያን ልዩ የሚያደርጋት የውጭ ወራሪ ህዝቧን አፈናቅሎ ወይም ረሃብና የተፈጥሮ አደጋ ህዝቧን አስገድዶ ከሀገር የወጡ ሳይሆን ሀገር ውስጥ በተከሰተው ምክንያት ሰብአዊ መብቶቻችን በመጨፈለቅ ህዝብን የሚያስተዳድር ሳይሆን የሚገዛና የሚነዳ ስርዓት በመንገሱ ነው። ይህም ሁኔታ ያለፈው የደርግና የአሁኑ የሕዝባዊ ወያኔ የሚመራውን ኢዴሞክራሲያዊና ኢፍትሐዊ ስርዓትን ያመለክታል። ስለዚህ ዜጎች በትውልድ አገራቸው ባዕድ ስትሆንባቸው ሰላም፣ ነጻነት ለመፈለግ ራስን ለማዳንና ለመሸሽ ከናካቴው የውል ባዕድ ሀገሮች ወደሚባሉት ፊታቸውን ለማቅናት ተገደዋል። ለመሆኑ እኒህ በየአለማቱ የተበተኑ ኢትዮጵያውያን ምን ያህል ይሆናሉ? በየት በየት አካባቢስ ነው የሚገኙት? አሁንም ዶክተር ጌታቸው ኢትዮጵያውያን ወደ ሦስት ሚሊዮን ይጠጋሉ ይባላል። አብዛኞቹ በሰሜን አሜሪካ ውስጥ ይገኛሉ። በቅርብ ዓመታት አሜሪካ ውስጥ የሰፈሩት የጥቁር ሕዝቦች ከጠቅላላው የአገሩ ሕዝብ ቁጥር አምስት ከመቶ ይሆናሉ። ከእነዚህ ውስጥም በቁጥር የሚበልጡት የጃሜካ፣ ሄይቲ፣ ናይጄሪያ፣ ትሪዳ እና ቶቤጎ ዜጎች ሲሆኑ ኢትዮጵያኖች አምስተኛ ናቸው። በአሜሪካ ውስጥ ያሉት ቁጥራቸው ወደ አንድ ሚሊዮን ይጠጋል ይባላል። በዓለም ዳርቻ የተበተነው ይህ ዜጋ ከኢትዮጵያ ወጣ እንጂ ኢትዮጵያ ከውስጡ አልወጣችም። አንድ ቀን ወደ ሀገር ይመለሳሉ በማለት እንደ ሌሎቹ የመጀመሪያ ትውልድ ዲያስፖራ ማለሙም አልቀረም። በውጭም አገርም ኢትዮጵያን መስርቷል። የሃይማኖቱን ተቋማት መስርቶ በሶሻል ሚዲያው፣ በሬዲዮ፣ በጋዜጣና በመጽሔት፣ በቴሌቪዥን፣ በየማህበሩ፣ በየተቋማቱ ስለ ሀገሩ ይወተውታል። ድምፅ ላጣውና ለታፈነው ወገኑ ድምፅ በመሆን ኑሮውን ሮሮው ያሰማል። ለሀገሩና ስለ ሀገሩ ባለበት ሀገር ባለስልጣናት ይማጸናል። የበረዶ ቁርና የፀሐይ ሀሩር ሳይበግረው ሰልፍ ይወጣል። ህዝቡን ለመታደግ ገንዘብ ያወጣል ብለውም ለወገኑ ፈጥኖ ይደርሳል። ዲያስፖራው በኢኮኖሚም በኩል አገሩን እየረዳ መሆኑን ዶክተር ጌታቸው አሐዝ እየጠቀሱና ከሌሎች የአፍሪካ ሀገሮች ጋር እያነጻጸሩም አስረድተዋል። ባለፈው ዓመት 3.7 ቢሊዮን ዶላር ሲላክ አብዛኛው ወይም 44 ከመቶ የተላከው ከሰሜን አሜሪካ ነበር። ከዚህ ከተሰጠው የገቢ ረሚተንስ አሐዝ የበለጠ ገንዘብ ወደ አገር እንደሚገባ ይታመናል። በባንክ ከሚዘዋወረው ሌላ የበለጠው በግልሰቦች እና በደላሎች የሚላከው በርካታ ገንዘብ እንደሚሆን ይታመናል። ይህ ሬሚተንስ ሌሎች ዜጎች ወደ ትውልድ ሀገራቸው ከሚልኩት ጋር ሲመጣጠን ትንሽ ነው። ምክንያቱም የኢትዮጵያውን ቁጥር አነስያ ይላል። ፍልሰቱም የቅርብ ጊዜ ነው። በጠቅላላው አፍሪካ ሀገሮች ወደ አርባ ቢሊዮን ዶላር ሬሚተንስ ወደየሀገራቸው ሀገራቸው ይልካሉ። ጠቅላላው የአፍሪካ ይህ ገንዘብ ድህነትን ለመቀነስ አይነተኛ መድኃኒት ሆኗል። የኢትዮጵያ መንግሥት በውጭ ያሉ ዜጎቹን ገንዘባችሁን እንጂ የፖለቲካ ተሳትፏችሁን አልፈልግም ማለቱ ይህ ዲሞክራሲያዊ ስርዓት መሆኑን ያሳያል ሲሉም ተናግረዋል ዶክተር ጌታቸው። ኢንጂነር አለምሸት ገላጋ በበኩላቸው በሀገራችን ጥቂቶች ብዙዎችን ረግጠው እየገዙበት ያለውን ሁኔታ ለውጭው ዓለም በማሳወቅና በማጋለጥ ረገድ ዳያስፖራው ብዙ ሊሰራ ይችላል። ብለዋል። በተለይ ትክክለኛ አይንና ጆሮ ሆኖ እያሰማን ያለው እንደ እሳት የተለያዩ ሚዲያዎች እንደነ ቢቢኤን እንደነ የተለያዩ ዜናዎች ለወገኖቻችን በቀጥታ እንዲደርስ የማድረግ ኃላፊነት ያስፈልጋል። ይህን ነገር በነ እሳት በኩል ጥሩ ስራ እየተሰራ አይነት አለ። በዛ መልኩ ኮንትሪቢዩት መደረግ ይችላል። ሌላው ደግሞ በሶስተኛ ደረጃ አይዲያ ነው። አሁን ቪዥን ኢትዮጵያ እንደዚህ አይነት የተለያዩ ምሁራኖች ከተለያየ ቦታ መጥተው በተለያየ ርዕስ ላይ እያስተማሩን፣ እያወያዩን ምን ማድረግ እንደሚገባን እየመከሩን ያለበት ሁኔታ አለ እና በአይዲያ በኩል ደግሞ ዲያስፖራው ጥሩ አስተዋጽኦ ሊያደረግ ይችላል። በመጨረሻ ግን የአድቮኬሲ ስራ ላይ ነው። የአድቮኬሲ ስራ ሁለት መሰረታዊ ባህሪዎች አሉተኝ። አንደኛ በአሁኑ ሰዓት እየተሰራ ያለውን ግፍና በደል በሀገራችን ላይ የማጋለጥ የፖለቲካ ስራ መስራት ይችላል። በሁለተኛ ደረጃ ደግሞ በጠባብነት ናሮ ናሽናሊዝም እያካሄደ ያለውን ነገር፣ ሁሉን አቀፍ ሁላችንም የምንሳተፍበት ስርዓት እንዲኖር ውጭ ያለው ሊተባበር ይችላል። 98 ሚሊዮን ብር ነው የአሜሪካ መንግስት ለኢትዮጵያ እየረዳ ያለው። እና እንደነዚህ አይነት ነገሮችን የሚሰጡት ገንዘብ የሰብአዊ መብትን በመጣስ እየተባበሩ መሆኑን የማጋለጥ ስራ ልንሰራ እንችላለን። ተባብሮ መስራት ለድል ወሳኝነት እንዳለው አስምረውበት ማብራሪያ የሰጡት ደግሞ አቶ ድንበሩ ዘነበ ይባላሉ። በአካል ሲመዘን ትንሹ ሰው በጉልበት በተደረጉ ግብ ግቦች ከአንበሳና ከጎሽ በልጦ ዓለምን ሊቆጣጠር የቻለውና ና ሌሎችንም ግዙፍ አራዊትን በስሩ ያለው በመተባበሩ ብቻ ነው። አንድ ነገር ሁላችንም ሊያስግባባን የሚገባ ጉዳይ አለ። ይኸውም ወያኔ ከማንም በላይ የኢትዮጵያና የኢትዮጵያዊነት ጠላት ነው። ኢትዮጵያ ደግሞ የሁላችን እናት ነች። በዚህ ተስማምተን የምተባበር የአያሌ ሸፍጦች ገፈት ቀማሽ የሆኑ ምስኪኖች የአሁኑ ፖለቲከኞች የሚነግሩን ከማመን ይልቅ የቀድሞ ወንድሞቹ ያታለሉን ማስታወስ እየቀለልን አለመተባበርን መርጠናል። እባካችሁ እንተማመንና እና እንተባበር እንተባበር እና አውሬውን እንግደል። እኛ ሰዎች ነን። ከዛ በኋላ አብረን በሰላም መኖር የምችል ከዚህ ውጭ ያሉ ልዩነቶች ከአውሬው ሞት በኋላ ተነጋግረን እንደምንፈታቸው እንተማመን እና ብጥያችን ሁሉ ከዛሬ ጀምሮ ወያኔ ላይ ብቻ እናንሳ። ዜጎቿ የተከበሩባት ኢትዮጵያ ለትውልድ ለማውረስ እግዚአብሔር ይርዳል። የኢትዮጵያ ፖለቲካ ድርጅቶች በሀገሪቱ ብሔራዊ ዲሞክራሲያዊ ተቋማትን ከመገንባት አንጻር ምን አስተያየት አላቸው? አስረጆች አራት ነበሩ። ዶክተር መስፍን አብዲ ከኦሮሞ ዲሞክራሲያዊና ከኢትዮጵያ ብሔራዊ ንቅናቄ፣ ዶክተር አዚዝ መሐመድ ከግንቦት ሰባት የኢትዮጵያ ብሔራዊ እንቅስቃሴ፣ አቶ ታዘበው አሰፋ ከአማራ ዲሞክራሲያዊ እንቅስቃሴና የሐምሳ አለቃ ብርሃኑ ወልደ ሰንበት ከደቡብ ኢትዮጵያ ዲሞክራሲያዊ ኃይሎች ናቸው። ወቅቱ እርምጃ የምንወስድበት እንጂ የምናወራበት አይደለም ሲሉ ትዝብታቸውን በመግለጽ የጀመሩትን ዶክተር መስፍን አብዲል አስቀድም ከኦሮሞ ዲሞክራሲያዊ ግንባርና ከኢትዮጵያ ብሔራዊ ንቅናቄ፣ ዛሬ ኢትዮጵያ ከመቼውም ጊዜ በበለጠ ለውጥ አርግዛለች። ይሄ ለውጥ በአብዮት ይምጣ በሪፎርም ይምጣ አናውቅም፣ ግን የለውጥ ወቅት ነው። ይህንን እናያለን። በዚህ ለውጥ ወቅት እንደ ማንኛውም የለውጥ ጊዜ ብዙ ትርምሶች አሉ። እነኚህን ትርምሶች በትክክል ካልተገነዘብን ያልሆኑ ኮንክሉዥኖች ውስጥ እንገባለን። ዛሬ በሶማሊያ ክልልና በኦሮሚያ ክልል ውስጥ ያለውን ግጭት በሶማሌ ሕዝብና በኦሮሞ ሕዝብ መካከል እንደተፈጠረ ግጭት አድርገን የምንወስድ ከሆነ ተሳስተናል፣ ትልቅ ስህተት ነው ያለው እንኳንስ በሶማሌ ና በኦሮሞ በጣም የሚቀራረቡ ህዝቦች መካከል ይቅርና በአንዱ ህብረተሰብ ጎሳ ውስጥም የውሃ የሳር መሬት ግጭቶች ድሮም አሉ እነኚህ ግጭቶች የሚፈቱባቸው ሜካኒዝሞችም አሏቸው እና በሶማሊያ ህዝብና በኦሮሞ ህዝብ መካከል የድንበር ግጭት የንብረት ግጭት የመሬት ግጭት የለም ይሄ ጦርነት ይሄ ግጭት በህወሓትና በኦሮሞ ህዝብ መካከል በህወሓትና በኢትዮጵያ ህዝብ መካከል ያለ ግጭት ነው። ለምንድን ነው ይሄንን የምንለው? አርባ ሺህ ሰራዊት ልዩ ጦር የሚባለውን የሚያዘው የትግራይ ጀኔራል ነው፣ የቲፒኤልፍ ጄኔራል ነው። ውጊያውን ያደረገው የሶማሌ ህዝብ አይደለም። ውጊያውን ያደረጉት ይሄ በማዕከላዊ መንግስት የሚታዘዝ ሰራዊት ነው። የውጊያው ስፋት ከላይ ከሐረር ጀምሮ እስከ ደቡብ ቦረና ድረስ የሚዘልቅ ነው። የድንበር ግጭቶች፣ የሳር ግጦሽ ወይም መሬት ግጭቶች በአንድ ጊዜ እንደዚህ አይነት መልክ አይዞም። ይሄ ደግሞ ለምን እንደተጀመረም እናውቃለን፣ ለምን እንደሚደረግም እናውቃለን። የተቀጣጠለውን የህዝቦች ዐመፅ ሌላ መልክ ለማስያዝ ነው። ከዚህ አንጻር ካልተመለከትነው እንሳሳታለን። ዶክተር መስፍን አብዲ ሲያጠቃልሉ በአንክሮት ያሳሰቡትም የአብሮነትን ጠቀሜታ ነው። ዋናው ቁም ነገር ሁሉም ህዝቦች የሚፈቃቀዱበት እና ከዚህ በፊት የነበረው ስርዓት መሰል ማንንም አግላይ ያልሆነ ሁሉም የራሴ የሚለው ሁሉም የኔ ነው የሚለው ሲስተም መመስረት ይቻላል፣ ፍቃደኝነቱ ካለ፣ መስዋዕትነቱ ካለ ለመመስረት ይቻላል የሚል ነው። ጊዜው ግን እየሮጠ ነው። ጊዜው ግን እየሮጠ ነው እና በድርጅት ደረጃም ሳይሆን በግለሰብ ደረጃም ዛሬ በየቦታው እየተነሳ ያለውን የአማራውን ንቅናቄ የኦሮሞውን ንቅናቄ፣ በጋምቤላ ያለውን ንቅናቄ በተለየ መልክ በማየት ሳይሆን አገሪቱ ወደ ዲሞክራሲያዊ ሁኔታ ለማሸጋገር የሚደረጉ ንቅናቄዎች ናቸው ና ድጋፍ ሊሰጣቸው ይገባል ብለን ሁላችንም አብሮነትን በትግል ጆይን ማድረግ ያለብን ጊዜ ይመስለኛል። ዲሞክራሲያዊ ተቋማትን ለመገንባት በመጀመሪያ ደረጃ ራሳችን ዲሞክራቶች ልንሆን ይገባል። እኛ ኦሮሞዎች ግራ ቀኙን ተመልክተን መታረም ያለበትን አርመን፣ ለወል ችግሮቻችን መፍትሄ የሚሆነው ዲሞክራሲያዊት ኢትዮጵያን መመስረት ነው ብለን ለመታገል ቆርጠን ተነስተናል። እናንተስ የዚህ ቁርጥ ትግል አካል ሆናችሁ ለመሄድ ነው የምትፈልጉት ወይስ ኦሮሞ ዲሞክራሲ ሊያመጣልን ነው ብላችሁ እጃችሁን አጣጥፋችሁ ቁጭ ብላችሁ መጠበቁን ነው የመረጣችሁት? ሲሉም ተሳታፊዎቹን ጠይቀዋል ዶክተር መስፍን አብዲ። አቶ ታዘበው አሰፋ ከአማራ ዲሞክራሲያዊ እንቅስቃሴ ይቀጥላሉ። እስካሁን አሁን ያለውን ስርዓት በሚገባ አልታገልንም። እናንተ ምሁራን ደግሞ ለውጥ ማምጣት ከፈለጋችሁ አገር ቤት ገብታችሁ ታገሉ። በተረፈ እንደ ቀድሞ መጠላለፍ ሁላችንንም ይዞ ወደ ገደል ይወርዳል ሲሉ መክረዋል። አማራው ጠቦ አንሶ ወይም የመገንጠል ወይም በሌላ መንገድ አይደለም። አማራው ኢትዮጵያዊ ነው። የሚተሰበሰበውም ኢትዮጵያን ለመታደግ ነው። አይተናል 26 ዓመት ወያኔ በምንም ነገር አልተሞከረም። አብዛኛው የጎጃም አካባቢ ቡሬ፣ አቸፈር፣ መራዊ፣ ፍኖተ ሰላም በሽማግሌ ነው ለሳምንት የተዳደረው። የወረዳ ካቢኔዎች ልክ ደርግ ሲወድቅ በየዘመዱ ሂዶ በኋላ የተጠናከረ ወያኔ ስልጣኑን መያዝ ሲያውቅ እጅ እየሰጠ እንደገባው የወያኔ ካቢኔ እንደዛ ነበር የጠበቀው። የታለደ የህቡ ድርጅቱ የት አለ? ይሄ ውጭ ያለው ሰው ገንዘቡን ከልጆቹ አፍ እየሞጨቀ ገንዘቡን የሚያወጣበት ከሞርጌጅ መከራውን እያየ ገንዘብ ያወጣበት ታክሲ እየነዳ የተማረው ሰው ገንዘብ ያወጣበት ድርጅቴ፣ ትግሌ ህይወት ያለው የት አለ? አልሰራንም። ስንሰራ አይኖር ነው አንዱን ሲያየ ስንል፣ አንዱን የምናምን ቅጥረኛ ስንል፣ እርስ በርሳችን ስንጠባበቅ ነው። ልክ ለአባባሉ ይቅርታ እንደጅብ ሰዎች ነን ግን እንደ ጅብስ አንተማመን። ጎን ለጎን ነው ስንሄድ የኖር ነው። ወደፊት ደን ወያኔን ከማጥቃት ይልቅ አንዳችን ብንሄድ፣ በአንዳችን መስዋዕትነት ሌሎቻችን ልንወጣጣ ነው ስንጥር የሞከር ነው። ስለዚህ አማራው ብዙ በደል ደርሶብኛል ብሎ ዛሬ በከፍተኛ የሜዲካል ትምህርት የተማሩ በመቀሌ ዩኒቨርሲቲ የተማሩ ከእኔ ዕድሜ የሚያንሱ ልጆች ትናንትና አማራ ገሎናል አማራ ጨቁኖናል ብለው ካሉ ወገኖቻቸው ግን ታሪክ አይለያየንም። ብትገሉንም ክደሉን ብታስሩንም እሰሩን፣ ከወያኔ አትከፉን ብለው ዛሬ ኤርትራ ውስጥ በመሰልጠን ወታደራዊ እንቅስቃሴ በማድረግ በከተማም ከፍተኛ ስራ በመስራት ላይ ይገኛል። ይሄንን ኃይል መሬት እንደ ተቃራኒው ኳስ ሁለት እግር ኳስ ተጫዋች ሲኖር አንደኛው ቡድን በቁመቱ ከፍ ያለ ከሆነ ኳሱን በአየር ላይ ነው የሚያደርገው። ምክንያቱም አጭሮቹ በቴስታን በምንም ስለማይደርሱ ስለዚህ አሁን ደግሞ እኛ ከውጭ ኳሱን መሬት ማሳዝ አለብን፣ አገር ቤት ውስጥ ማስገባት አለብን። ይህን ትግ እነሱን ከእንቅልፋቸው መቀስቀስ አለብን እንጂ ውጭ ሁነን ብናወራ። እኔ አሁን ይህ ሁሉ የተባለው ነገር ትልቅ እውቀት አላችሁ፣ ተምራችኋል። ግን ይህ ሁሉ እውቀታችሁ ሊጠቅም የሚችለው ለትውልዱ አገር ቤት ስትገቡ ነው። ዶክተር አዚዝ መሐመድ ከአርበኞች ግንቦት ሰባትና ከኢትዮጵያ ብሔራዊ እንቅስቃሴ የሐምሳ ለቃ ብርሃኑ ወልደ ሰንበት ከደቡብ ምዕራብ ኢትዮጵያ ዲሞክራሲያዊ ኃይሎችም የዕለቱ ተናጋሪዎች ነበሩ። የሐምሳ ለቃ ብርሃኑ የሚወክሉትን የደቡብ ምዕራብ ኢትዮጵያን ስፋትና የጎሳ ስብጥር ዐይነት አስተዋውቀዋል። ያለውን ሥርዓት ማስወገድ እንጂ አሁን ካለው ሥርዐት ጋር አብሮ መሥራት አይቻልም ሲሉም አስረድተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ማለት ምን ማለት ነው? እንግዲህ ደቡብ ምዕራብ ማለት የቀድሞ ከፋ አስተዳደር አካባቢና ክፍለ ሀገር ነው። በሰሜን በኩል በሸዋ እንዋሰናለን። በምዕራብ በኩል ከኢሉባቡር እና ጋምቤላ ጋር እንዋሰናለን። በደቡብ ከደቡብ ሱዳን ጋር እንዋሰናለን። በምስራቅ ከአርባ ምንጭ ጋር እንዋሰናለን። ኢትዮጵያ ውስጥ ካሉ ክል ትራይቦች ውስጥ እንደዛ አካባቢ ጭቅጭቅ ያለ ብዙ ቋንቋ ተናጋሪ ጎሳ ቋንቋ ተናጋሪ የለም። እዛ አካባቢ ነው የሚበዛው እና በፍጥነት ልጥራላችሁ የምታውቁት ታውቃላችሁ ለማታውቁ የም፣ ዳውሮ፣ ኮንታ፣ ከፋ፣ ሸካ፣ ናኦ፣ ቤንች፣ ዲዚ፣ ሱርማ፣ ዝልማሙ፣ ሜኒት፣ መጀንግር፣ አኝዋክ፣ ሸኮ፣ ኦሮሞ እንዲሁም በመኖሪያ አካባቢ ምርጫ እና በስራ በሰፈራ ወዘተ መጥተው አከባ አካባቢ የሰፈሩ ሌሎች ኢትዮጵያኖች ያሉበት አካባቢ ነው። እነኚህን ሰዎች በዘር ማደራጀት ይቻላል። ስለዚህ በአካባቢ ተደራጅተን የገባውን ቅኝ ገዢ ኮሎኒ ለመታገል እነኝን ውስጥ ገብተን መስራት ስለሚያስፈልግ ነው። ለምን መደራጀት አስፈለገ? እንግዲህ ያለውን ስርዓት ዲሞክራሲያዊ ስርዓት እንዲመጣ ነው። ከወያኔ ጋር ተደራድሮ አብሮ መስራት ይቻላል የሚለውን ነገር እኛ አንቀበልም። ለምንድን ነው የማንቀበለው? ለሀያ አምስት ዓመት አይተናል፣ እና አብረን ለመስራት አንችልም። ስለዚህ ኢትዮጵያ ውስጥ በሚመሰረተው ማናቸውም ስርዓት ውስጥ በሚመሠረተው ስርዓት ውስጥ የተጨቆኑ ሁሉም እኩልነት ላይ የተመሰረተ ህገ መንግስታዊ ስርዓት ለመመሥረት በሚደረገው ስርዓት ውስጥ እንላል እንጂ ወያኔ ካለ እኛ ትግላችን ይቀጥላል እንጂ አይሆንም አይቆምም ትግሉ አንድ ብሔረሰብ ሲጠቃ ሌላው እያዳመጠ ሊቀጥል አይችልም በተናጠል የሚደረግ ጥረት ውጤት አይኖረውምና በህብረት እንንቀሳቀስ ሲሉ ጥሪ አቅርበዋል የህዝቡን የለውጥ ጥያቄ ከዳር ለማድረስ ተነስተናል ሲሉም አስረድተዋል። የተከበራቸው አድማጮች ከአስር በላይ ምሁራን ጥናቶቻቸውን ያቀረቡበትንና በሁለቱ ቀናት በጠቅላላው ከ12 ሰዓት በላይ የፈጀውን ውይይት በ20 ደቂቃ ውስጥ ሁሉንም ማቅረብ የማይሞከር ነው። አጠር አጠር አድርጌ ተሳታፊ ባለሙያዎቹን አስተዋውቅ የላብቃና ለዛሬ ወደፊት በተለያዩ ዝግጅቶች ለማቅረብ እሞክራለሁ። ቀሪውን ወይዘሪት ፋሲካ ወልደሰንበትና አቶ ግዛው ለገሰ ዶክተር ዮሐንስ ዘለቀ፣ ዶክተር አየለ ታደሰ፣ ዶክተር አሸናፊ ጎሳይ፣ ፕሮፌሰር ሰኢድ ሐሰን፣ ኮማንደር አሰፋ ሰይፉ፣ ዶክተር ሰማሐኝ ጋሹ፣ አቶ መጥምቁ ዮሐንስ፣ ዶክተር አበራ ሞላ ይገኙባቸዋል። እንዳልኩት በቀጣይ ዝግጅቶች ለማቅረብ እሞክራለሁ። የዛሬውን የማበቃው በጉባኤው ላይ በቀዳሚነትና በስፋት ውይይት የተደረገበትን በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ለዩናይትድ ስቴትስ ኮንግሬስ የቀረበውን ረቂቅ ህግ ኤችአር 128 በተመለከተ የቀረበውን ጥሪ በማስታወስ ይሆናል። በዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች የሚኖሩ ኢትዮጵያውያን በቀጣዮቹ ስምንት ቀናት ውስጥ በምክር ቤቱ የሚወክሏቸው ተመራጮች ረቂቅ ሕጉን እንዲደግፉ በኢሜይል በደብዳቤና ስልክ በመደወል እንዲጠይቁ ጥሪ ቀርቦላቸዋል። ይህ ዘመቻ ግቡን ከመታ በኢትዮጵያ ዲሞክራሲን ለማምጣት ከፍተኛ አስተዋጽኦ ይኖረዋል። አንድ መቶ ሚሊዮን የኢትዮጵያን ሕዝብም ተጠቃሚ ያደርጋል ተብሏል። ባለፈውና በዛሬው ዝግጅት ኢትዮጵያን አስመልክቶ ለተሰነዘሩ አስተያየቶች መንግሥት የበኩሉን ምላሽ እንዲሰጥ ቀደም ሲልና ዛሬም ያደረግኳቸው ሙከራዎች አልተሳኩም። ባገኘን ጊዜ እናቀርባለን። በዚሁ ላብቃ። በሌላ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰለሞን ክፍሌን ለዝግጅቱ አመሰግናለሁ። አድማጮች፣ ከ12 በላይ ምሁራን የጥናት ጽሑፎቻቸውን ባቀረቡበት በዚህ የምክክር መድረክ የተስተናገደውን በሙሉ በዚህ አጭር ዝግጅት ማካተት አዳጋች መሆኑን ጠቁሞ ቀሪዎቹን በቀጣይ ዝግጅቶች ይዞ የሚቀርብ መሆኑንም ሰለሞን ገልጿል። በሚቀጥለው ፕሮግራም የተከታተሉ አድማጮች፣ የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። እስካሁን እሰጥ አገባ በወቅታዊው የኢትዮጵያ ጉዳዮች ላይ በሚያተኩረውና በትላንትናው ምሽት በተስተናገደው የእሰጥ አገባ ክርክር ፕሮግራም በመጨረሻው የተነሳ አንድ ጭብጥ ዙሪያ ነው ለዛሬ በሄደር ያቆየነውን ምጥን ዝግጅት የምንደረደረው። ተከራካሪዎቹ ከአዲስ አበባ አቶ ኤልያስ ግደይ፣ ከዚህ ከዋሽንግተን ዲሲ አቶ ግዛው ለገሰ ናቸው። በዚህ አዲስ ዙሬ ክርክር ፕሮግራም ታዲያ በትላንትናው ምሽት ያነሳነውን አንድ ጭብጥ መልሰን እናስታውሳለን። የኤሬቻ አከባበር ስነ ስርዓትና የደቀነውን ስጋት ወደሚመለከቱ ጭብጦች እንድናልፍ ነው። ይህ ባህላዊ ስነ ስርዓት ለታዳሚዎች አደጋ የሚደቅኑ ሁኔታዎች እንዳይፈጠሩበትም ተሰግቷል። የኢትዮጵያ መንግስት በበኩሉ ሰዎች የጦር መሳሪያ ይዘው እንዳይገኙ አግዷል። የአካባቢው ደህንነት አጠባበቅ ተሻሽሏል። የኦሮሚያ ክልል ባህልና ቱሪዝም ቢሮን በበኩሉ ያለፈውን ዓመት የመሰለ አሰቃቂ ሁኔታ አይደገምም ብሏል። በአንጻሩ በስፍራው የሚገኙ ውጥረት መኖሩን የሚናገሩ የአካባቢው ነዋሪዎችም ድምጽ ይሰማልና በሚደረገው ስነ ስርዓት ላይ ባለፈው ዓመት የተከሰተውን የመሰለ አደጋ እንዳይከሰት የሚደረግ ክርክር አድርጉ ሁኔታዎች ላልተጠበቀ የከፋ አዝማሚያ እንዳይዳርጉ አቶ ኤልያስ ምን ይላሉ? ቤተሰብ በዓል በባህሪው ሃይማኖታዊ ነው። የኦሮሞ ሕዝቦች ለአምላካቸው የሚለመዋው የሚለማምኑበት ወቅት ነው። ከጥላ አመት የሰላም የብልጽግና እንዲሆን የሚያደርጉበት ስነ ስርዓት ነው። ይህ ስነ ስርዓት ሃይማኖታዊ ነው። ሃይማኖታዊ እስከሆነ ድረስ ማንኛውም እዛ የሚሳተፍ ሰው ሃይማኖትን ጠብቆ ለሃይማኖቱ ቀና የሆኑ የሚለማምኑበት ሄደው ሰው ከሆነ ሙሉ በሙሉ ሰላም ነው የሚሆነ። ማንኛውም ጠብቀው ሰላም ነው የሚሆነ ከዛ ውጭ ግን እዚህ የፖለቲካ ሜዳር እያለለት ሌላ ቦታ እኛ ሚዲያ መጠቀም የቻለ እንደዚህ እንደዚ አይነቶችም እንደ ምሳሌ ዘጠና ሰባት ላይ ጥምቀቶች፣ ሰልፎች መስቀል አደባባይ ሁሉ የልቅ ቦታ የጠፋ ይመስል የፖለቲካ መልክት ማስተላለፊያ ተደርጎ አምናም ቢሆን የሮቻ ላይ ያው ኮቨንድ ፌክት ሆንም በአሁን ዳሁን ወያኔ ሲል እንደነበረ በሶሻል ሚዲያ ታውቋል። እና እንደዚህ እንደዚህ አይነት ነገሮች ፖለቲካና ሃይማኖት በተቀላቀሉበት በማንኛውም ቦታ ላይ ህዝብን ለአደጋ የሚያጋለ ስለሆነ አሁን ማንኛውም ግለሰብ ማለት ነው በዚህ ወቅት ላይ ሰላማዊ የሆነ ሃይማኖቱን ትክክለኛ ሃይማኖት ስርዓት ካደረግና ምንም አይነት ችግር የሚፈጠርበት የለም። ከዚ ውጪ ግን ከዚህ ግርግር ወይም ደግሞ ከዚህ ሁኔታ የፖለቲካ ትርፋግና ከሆነ ደግሞ መንግስት ቅደ እንዳለ ትክክል ተዘጋጅቶበት ማንኛውም የጦር መሳሪያ ይዞ እንዳይገባ ቁጥጥር ስለሚደረግ እና ማንኛውም ደግሞ የኦሮሞ ህዝብ ተፈጥሮ ሰላማዊ ስለሆነ እና ሃይማኖቱንም አክባሪ ስለሆነ አምላኩን የምንለማመኛ እንዲዛ ቦታ የሚሄደው ሌላ የፖለቲካ ዓላማ ስለሌለ የፈለገ ህዝቦች ቢሆኑ ልክ ጠንቀት እንትነ መስካል አቤት አደባባይ ላይ እንደዚያ ሰላማዊ እንደሆነ እዛ ላይ አሁን አንድ ህዝቡ ለወደ ለሃይማኖት ስነ ስርዓት ነው። ስለዚህ ያን ሰው ከግርግር አፐርሳል የሚለውን ተቃዋሚ ሀይል ትምህርት ያገኘ ይመስለኛል እና እርግጠኛ ነኝ መቶ ፐርሰንት ሰላማዊ እንደሚሆን ተማምናል። መልካም አቶ ግዛው፣ በመጀመሪያ ይሄንን አሁን ያነሳውን ጥያቄ ስንመለከት፣ አሁን አቶ ኤልያስ እንዳሉትና የማዕከላዊ መንግስቱም ይሁን የክልሉ የኦሄደድ መንግስት እንደሚለው አምና የተነሳው አመጽ ወይንም ብጥብጥ ህዝቡ ስላጠፋ አይደለም። ህዝቡ ሰላማዊ ነበረ። ህዝቡ ራሱን ይገልጽ ነበረ። ግድያው፣ መቁሰሉ፣ ገደል መጣሉ የተጀመረው የአምናውም ግድያና ፍጅት የነበረው ህዝቡ ሰላም ስላልፈለገ፣ ሰላማዊ ስላልሆነ፣ ህዝቡ ጸብ አጫሪ ስለሆነ አይደለም። ታሪኩ እውነቱ ይሄ ነው። ይሄ ሊካድ በፍጹም መፈቀድ የሌለበት ነገር ነው። በዚህ አመት ህዝቡ ሰላማዊ እንደሚሆን ባህሉን ሃይማኖቱን፣ እንደ ድሮ በፍቅር እንደሚገልጽ ምንም ጥርጥር የለኝም። ጥርጥር ያለኝ ሁሉን ነገር መቆጣጠር የሚፈልገው የህዝባዊ ወያኔ ሓርነት ትግራይ መንግስት ህዝቡን በራሱ መሬት ላይ በራሱ አገር ላይ ስሜቱን መግለጽ ይችላል ወይ? መግለጽ ይፈቀድለታል ወይ የሚለው ጥያቄ ነው። እዛ ላይ አሁን ከምንሰማው ማስጠንቀቂያ አይነት ነገሮች የሚሰጡት ተገቢነት የሌላቸው ናቸው። የኢትዮጵያ ህዝብ በየትም ቦታ ሄዶ የሚፈልገውን ነገር የማድረግ መብት አለው። እንዲያውም እኔ እንደሚመስለኝ ኢትዮጵያውያን ከቢሾፍቱ ወይንም ከደብረ ዘይት ውጪ ያለን ሰዎች ጎጃም፣ ባህር ዳር፣ ጎንደር፣ አዋሳ ያለን ሰዎች እሬቻን የሁላችንም ባህል ማድረግ አለብን አምና ለሞተው ወገናችን አንድነታችንን ለመግለጽ በየቦታው ብቻ ሳይሆን ማህበራዊ ሚዲያም ኢሬቻን የኢትዮጵያ ናሽናል ወይም ብሔራዊ ቀን ለማድረግና አጋርነታችንን እንድንገልጽ ነው እኔ ጥሪ የማደርገው። መልካም ትል በዘንድሮ ስነ ስርዓት በዚሁ ጉዳይ ላይ ዳግም ሌላ እልቂትና አደጋ እንዳይከተል ቁጥብነትን፣ ማንኛውንም የኃይል እንቅስቃሴ እንዳይኖር ያሳሰበው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች ባለፈው አመት በዚህ በእሬቻ ስነ ስርዓት የተፈጸሙ ግድያዎች በዓለም አቀፍ መርማሪዎች እንዲጣሩ ሲል የኢትዮጵያ መንግስት አሳስበዋል። ይሄ የተጠያቂነት ጉዳይ በጎንደር በተፈጸመውም በሌሎች የኦሮሚያ አካባቢዎች ከዚህ ቀደም በተፈጸሙትም ሆነ ቀደም ብለን ባነሳ ነው ሶማሌና የኦሮሚያ ክልል ተዋሳኝ አካባቢዎች ለሞቱት ሰዎች በሶማሌ ውስጥም ለሞቱት ሰዎች የተጠያቂነትን ጉዳይ ጎልቶ እንዲወጣ አድርጎታል። ይሄ በገለልተኛ ዓለም አቀፍ መርማሪዎች ይጣራ የሚለው ሀሳብ ላይ የሰብአዊ መብት ድርጅቱ ጥሪ ላይ ምን አስተያየት አላችሁ አቶ ኤሊያስ አድማጮች ለቀደመውና ለቀሪው በሚቀጥለው አርብ በመደበኛው ፕሮግራማችን እንመለሳለን። ለአሁኑ ግን እንግዶችን፣ ተከራካሪዎቹን የአዲስ አበባውን አቶ ኤልያስ ግደይንና እንዲሁም በተቃራኒው ከዚህ ከዋሽንግተን ዲሲ አቶ ግዛው ለገሰን ለጊዜያቸው አመሰግናለሁ። እግዜር ስትልኝ። አድማጮች አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና Já, já, já, já, ሰላም ሰላም ሰላም። ጤና ይስጥልኝ፣ የተከበራቸው ሙዚቃ ቃና አድማጮች የክብር ሰላምታዬ ከስቱዲዮ አስራ አራት በያላችሁበት ድረሳችሁ። የምሽት ፕሮግራማችንን የጀመርነው ድዩር ሜምበር በተሰኘው ተወዳጅ የማይክል ጃክሰን ዜማ ነው። በዛሬው ፕሮግራም ቆየት ያሉ ዜማዎችን ይዤላችሁ ነው የቀረብኩት። ቀጥለን የምናደምጠውም የፓፑን ንጉስ ዜማ ይሆናል። የዜማው ርዕስ ዩአር ኖት አሎን የተሰኘ ነው። መልካም ቆይታ ከሙዚቃ ቃና ጋር Still all alone. How could this be? You're not here with me. You never said. የማይክል ጃክሰንን ዮአርናት አሎን የተሰኘውን ዜማውን ነበር ያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች። በመቀጠል ደግሞ ማዶና ሃንጋ ትለናለች። ሀንጋ በተሰኙን የማዶናን ዜማ ነበር ያድመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክ ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኒስ ዳት ካም ብላችሁ ሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። የተከበራቸው ሙዚቃ ቀን አድማጮች፣ አሁንም በቀጥታ ወደ ዜማ ልመልሳችሁና የሪሃናን ሩድ ቦይ የተሰኘውን ዜማዋን እናድምጥላት። ስለቀው ከወጡ በኋላ ድምጻቸው ተፍቶ የነበረው የቀድሞ ፕሬዚዳንት ባራክ ኦባማ ባለቤት ሚሼል ኦባማ ሰሞኑን በአንዳንድ መድረኮች ላይ ብቅ በማለት በተለያዩ ጉዳዮች ላይ ከህብረተሰቡ ጋር እየተወያዩ ነው። ሚሼል ኦባማ ጊዜያቸውን እንዴት እንደሚያሳልፉ ሲጠየቁ ሙዚቃ እንደሚያደምጡ ተናግረዋል። በተለይም የቢያንሴ ቀንደኛ አድናቂ እንደሆኑ ነው የተናገሩት። የትኛውን የቢያንሴን ዜማ እንደሚወዱ ሲጠየቁ ሁሉንም ዜማዎቿን ወዳለሁ ካሉ በኋላ በተለይ ላቭ ድራውት የተሰኘውን ዜማዋን ደግመው ደጋግመው እንደሚያደምጡት ተናግረዋል። የማህበራችን የሙዚቃ ቀን አድማጮች፣ እኔም ለዛሬ የምሰናበታችሁ በዚሁ ላቭ ድራውት በተሰኘው የቢዮንሴ ዜማ ይሆናል። በሚቀጥለው እስከምንገናኝ ድረስ በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው Times out of ten, I know you're trying, so I'm trying to be fair. And you're trying to be there and to care. And you're caught up in your permanent emotions. And all the loving I've been giving goes unnoticed, it's just floating in the air. look Looky there, are you aware? You're my lifeline, and you're trying to kill me. If it wasn't me, would you still feel me? Like on my worst day. Thursday, enough. I don't care about the lights or the beams. Spent my life in the dark, but it's like you and me. Only way to go is up. up. Skin thick, too tough. ይህ ማጠቃለያ ዜና እናሰማለን። ቱርክ በውጭ አገር ካላት ወታደራዊ ጦር ሰፈር ትልቁን ሞቃዲሾ ውስጥ ዛሬ ከፈተች። የሶማሊያው ጠቅላይ ሚኒስትር፣ የቱርክ የጦር ጀኔራል፣ ሌሎችም ዲፕሎማቶችና ባለሥልጣናት በሥነ ሥርዓቱ ላይ ተገኝተው ነበር። ዩናይትድ ስቴትስ ከሰሜን ኮሪያ ጋር የቀጥታ ግንኙነት መስመር ከፈተች። የፕሬዚዳንት ኪም ጆንግ ኡን ገዢ መደብ የኒኩሌር ጦር መሳሪያ ግንባታውን ለማቆም የሚያስችል ውይይት ለመጀመር ዝግጁ መሆኑን ዋሽንግተን እየመረመረች ነው ሲሉ ቤጂንግ የሚገኙት ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናግረዋል። በፖርቶሪኮ የሳን ሁዋን ከንቲባ ካርሜን ዩሊን ክሩዝ ትናንት አርብ ለፖርቶሪኮ የአውሎ ነፋስ ውድመት መንግስትን በቂ ድጋፍ አላደረገም በማለታቸው ፕሬዚዳንት ዶናልድ ትራምፕ ነቀፏቸው። ዩናይትድ ስቴትስ 21 አሜሪካውያን ዲፕሎማቶቿ ሃቫና ውስጥ በደረሰባቸው የጤና መታወክ የተነሳ አስፈላጊ ያልሆኑ ዲፕሎማቶቿን እንደምታስወጣ አስታወቀች። በዲፕሎማቶቹ ላይ የተገኘው የጤና ጠንቅ ምን እንደሆነ ግን አልተገለጠም። አዲሱ አበበ ነኝ። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሥ ታምሬ ጋር ምሽቱን ያስተናገድኳችሁ ኋሉ አከበድ ነኝ። በዚሁ ልሰናበት። ነገ እሁድ ከ3 ሰዓት ላይ መልሰን እንገናኛለን። በእኔ በኩል ሰላም ደህና እደሩ።